የብልጽግና ፓርቲ ከፍተኛ አመራር አባላት ለአስራ ሰባት ቀናት የቆዩበትን ስልጠና ዛሬ ሲያጠናቅቁ ዘወትር ዝግጁ እንዲሆኑ የፓርቲው ሊቀመንበር ዶክተር አብይ አሕመድ አሳስበዋል። በሌላ በኩል ከሁለት ሚሊዮን በላይ ኢትዮጵያውያን ይገኙበታል ከተባለው የመካከለኛው ምስራቅ ሀገሮች የተወከሉ አስራ አምስት ሺህ ኢትዮጵያውያንን ለማነጋገር ጠቅላይ ሚኒስትሩ ነገ ወደ ዱባይ እንደሚበሩ ተገልጿል። ሙክታር ጀማል ዝርዝሩን ይዟል። ላለፉት አስራ ሰባት ቀናት በአዳማ ከተማ ሥልጠና ሲከታተሉ ለነበሩ የብልጽግና ፓርቲ ከፍተኛ አመራሮች ዛሬ የመዝጊያ ምርሃ ግብር በአዲስ አበባ ጠቅላይ ሚኒስትር ጽሕፈት ቤት አዳራሽ በተደረገው ዝግጅት ላይ የተገኙት አብይ አሕመድ አመራሩ ሕዝብን ለማገልገል መዘጋጀት እንዳለበት አመልክተዋል። የብልጽግና ፓርቲ አመራሮች የፓርቲውን መመሪያና ፖሊሲዎች በማወቅ ሊዘጋጅ እንደሚገባም መልእክት አስተላልፈዋል። የስልጠና ጊዜው በቂ ነው የሚባል ባይሆንም ተቀራርቦ ለመተዋወቅና ለመወያየት ጥሩ እድል ፈጥሮ እንደነበረም የብልጽግና ፓርቲ ፕሬዚዳንት አብይ አሕመድ ለታዳሚዎች ተናግረዋል። አሁን አለመጻፍም አለማንበብ፣ አለመዘጋጀትም በኋላ ጉዳት ያመጣል። አሁን ያልተዘጋጀ ሰው አሁን ራሱን ያልተዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመኑ ልምምዱ ነው የሚገባው። ራስን ማዘጋጀት ከወዲሁ ካልቻለ ወደዚህ ቦታ ከመጣው የገባኝ ነገር በፓወር ላይ ያሉ ሰዎች ከሁሉም የዓለም አቅጣጫ የሚጠይቁት አንዱ ጥያቄ አለ። ሁሉም ሰው የሚጠይቀኝ የአንተ ቢገስት ወሬ ምንድነው? ቢገስት ቻሌንጅ ምንድነው? አሁን ስልጣን ላይ ያለ ነገር ወይም ቻሌንጅ ምንድነው ይላል ከስልጣን የወረዱ ደግሞ ሰዎች ቀድሞ መሪ የነበሩ ሰዎች ደግሞ ትልቁ ሬግሬት የምታደርግበት ነገር ምንድነው? በስልጣን ዘመኑ ብሰራው ብለህ ሬግሬት የምታደርግበት የሚባል ጥያቄ ይነሳላቸዋል። እድል አግኝተን አንድ ቦታ ላይ ስንመደብ ሳንጠቀምበት ስንቀር በሆነ ምክንያት ያ ቦታ ሲቀር ጥያቄው ሬግሬት የምታደርገው ምንድን ነው ነው እንጂ ወሪ ምንድን ነው አይፈጠርም። ምክንያቱም ወሪም የለህም፣ ቢኖርህ ምታደርግበት እድል ተወስዷል። በእያለንበት ያን እድል መጠቀም በጣም አስፈላጊ። የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለከፍተኛ አመራሮቹ እንደተናገሩት ለውጡን ለማስቀጠል የከፍተኛ አመራሮቹ ሚና የላቀ መሆኑን ገልጸዋል። በሌላ በኩል በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በነገ ዕለት ወደ መካከለኛው ምስራቅ የተባበሩት አረብ ኢምሬት የሥራ ጉብኝት እንደሚያደርጉ ተገልጿል። በጉዳዩ ላይ ለመገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስቴር ጽሕፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን የጠቅላይ ሚኒስቴሩ ጉዞ ዋና ዓላማ የዜጎችን ክብር ማስጠበቅ፣ መብታቸው ተከብሮ ጥቅማቸው እንዲረጋገጥላቸው ስራዎችን መስራት መሆኑን ተናግረዋል። ዋናው ዓላማው በመካከለኛው ምስራቅ ከሚኖሩ ኢትዮጵያውያን ጋር በመወያየት ዜጎቻችን ያሉበትን ሁኔታ በማየት የሚያነሷቸውን ጥያቄዎች በማዳመጥ ለጥያቄዎቻቸው መፍትሄ በሚፈላለግበት ሁኔታ ላይ ለመምከር ነው። በመካከለኛው ምስራቅ ከሁለት ሚሊዮን በላይ ኢትዮጵያውያን ይኖራሉ። በእነዚህ መካከለኛው ምስራቅ ሀገራት ወደ ሰባት ሀገራት ያህል ከሚጠጉ ብዛት ካላቸው ኢትዮጵያውያን ካሉባቸው ሀገራት የተውጣጡ ወደ አስራ አምስት ሺ የሚጠጉ ዜጎችን ያገኛሉ። ከዚያም ባሻገር በተናጠል ቁጥራቸው አነስ ካሉ ተወካዮቻቸው ጋር ውይይት ያደርጋሉ። ፕሬስ ሴክሬታሪው አቶ ንጉሱ ጥላሁን እንደተናገሩት በተለያዩ ሀገር የሚገኙ ኢትዮጵያውያን በተሰማሩበት የሥራ ዘርፍ ሕጋዊ ስምምነቶችን መሠረት በማድረግ መብታቸው እንዲጠበቅ እየተሰራ መሆኑ ገልጸዋል። ከዚህ ቀደምም ከዮርዳኖስ፣ ኳታር፣ ሳውዲ አረቢያና ከተባበሩት አረብ ኤምሬቶች ጋር የተለያዩ ስምምነቶች ተደርገው እንደነበር አስታውሰዋል። የኢትዮጵያ መንግሥት በሚከተለው ዜጎች ተኮር ዲፕሎማሲ ዙሪያ ትኩረት በማድረግ በተለያዩ ሀገሮች የነበሩ ከ100 ሺህ በላይ የሚሆኑ ዜጎች ወደ ሀገር መመለስ እንዲችሉ መደረጉንም አቶ ንጉሶ አብራርተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።